በጃልመሮ ወይም ኩምሳ ድሪባ ከሚመራው የኦሮሞ ነጻነት ሰራዊት ራሳችንን አግልለናል ሲሉ የድርጅቱ የስራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን የቀድሞ አዛዥ ጃልሰኝ ነጋሳ አስታውቀዋል። ጃልሰኝ ነጋሳ መሆናቸውን ያስታወቁት የድርጅቱ አመራር በመንግስት የተዘጋጀው እና ከተመረጡ መገናኛ ብዙኃን ዘጋቢዎች በስልክ ላይ ቀረቡላቸው ጥያቄዎች የት እንደሆኑ ባልተገለጸ ቦታ ሆነው በሰጡት ምላሽ ረቡዕ መስከረም 15 2017 ዓ.ም የወጣውና የማዕከላዊ ዞን እዝ በጃልመሮ ወይም ኩምሳ ድሪባ ከሚመራው ቡድን መለየቱን የሚገልጸው መግለጫ የእሳቸውና የቡድናቸው መሆኑንም ጠቅሰዋል። በኦሮሚያ የቀጠለውን ግጭት በሰላማዊ መንገድ ለመፍታት ዝግጁ ነኝ ሲሉም ጃልሰኝ ትላንት መስከረም 16 ቀን 2017 ዓ.ም ተመረት በሰጡት መግለጫ ተናግረዋል። በጉዳዩ ላይ የኦሮሞ ነጻነት ሰራዊት አዛዥ ጃልመሮ ወይም ኩምሳ ድሪባና ባልደረቦቻቸው ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአሜሪካ ድምጽ የተዘጋጀው ዘገባ ቀጥሎ ይቀርባል። የኦሮሞ ነጻነት ሰራዊት ከፍተኛ አመራር አባል ከተመረጡ የመገናኛ ብዙሀን ዘጋቢዎች በስልክ ለቀረቡላቸው ጥያቄዎች ምላሽ መስጠት የጀመሩት ጃልሰኝ ነጋሳ እንደሚባሉና ቀድሞ ማዕከላዊ ዞን አዛዥ እንደነበሩ አሁን ደግሞ የድርጅቱ የስራ አስፈጻሚ ኮሚቴ አባል መሆናቸውን በመግለጽ ነበር። ከፍተኛ አመራሩ የት እንደሆኑ ባልተገለጸ ቦታ ሆነው በሰጡት ማብራሪያ መስከረም 15 ቀን 2017 ዓ.ም በኦሮሞ ነጻነት ሰራዊት ማዕከላዊ ዞን ስም የወጣውና በማህበራዊ መገናኛ ብዙሀን የተሰራጨው መግለጫ የእሳቸውና የቡድናቸው መሆኑን አረጋግጠዋል። መግለጫው የማዕከላዊ ዞን እዝ በጃል መሮ ወይም ኩምሳ ድሪባ ከሚመራው ቡድን መለየቱን ጠቅሰዋል። ጃልሰኝ የመግለጫውን ይዘት መነሻ በማድረግ ተለይተው የወጡበትን ምክንያት አብራርተዋል። ህግና ደንብ እንደዚሁም መተዳደሪያ ደንብ የሌለው ድርጅት ነው። ጥፋት ሲሰራ ተጠያቂነት የሌለበት ድርጅት ነው። ህግና ደንብ ሲኖር፣ አንዱ ሲያጠፋ ለማስተካከል የሚያስችል ህግ ይኖራል። ግን አሁን በአንድ ሰው የሚመራ መሆኑን አይተንና ተረድተን እንደዚሁም ወደ ድርጅቱ ህግና ደንብ ተመልሰን እርስ በርሳችን እናስተካክል ብለን ለኦሮሞ ህዝብ ባለን ክብር ባህልና ወጉን ጠብቀን ነው በህዝብ ውስጥ የምንንቀሳቀሰው። ከዚህ ባለፈ በህግ ሊታይ ይገባል። በድርጅቱ ጠቅላላ ጉባኤ በ2017 በተደነገገው ህግና ደንብ መመራት አለብን ብለንና ከኦሮሞ ነፃነት ሰራዊት አመራር ጋር መቀጠል አንችልም ብለን ነው መግለጫ ያወጣ ነው። አሁን ዋና አዛዥ የምንለውን ወደፊት በኦሮሚያ ውስጥ ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ጋር ተነጋግረን ነው የምንመርጠው። ስለዚህ ከዚህ በኋላ የኦሮሞ ነጻነት ሰራዊት አመራር አይወክለንም በማለት ነው ይህን መግለጫ ያወጣ ነው። ጃልሰኝ አክለውም ከመንግስት ጋር ለመደራደር እና በየክልሉ ያለውን ግጭት በሰላማዊ መንገድ ለመፍታት ዝግጁ መሆናቸውን ገልጸዋል። ከራ ነጋ ፈጀርሱኒ ጋ ሰገንታ ሲያሰ ዳባ ኬሰቲ አድ ብልሱማ ኦሮሞ ፊብዴ ሞቱማ ኢትዮጵያ ወሊን ቀቡ ካራ ነጋፍሩ ዳፊ ይሮ ሁንደ ንጨርራቃ በሰላማዊ መንገድ ስንል በድርጅቱ ፕሮግራም ውስጥ የኦሮሞ ነጻነት ሰራዊት ከኢትዮጵያ መንግስት ጋር የቀጠለውን አለመግባባት በሰላማዊ መንገድ ለመፍታት ሁሉም ይታትራል ስለዚህ መንግስት በሰላማዊ መንገድ ከኛ ጋር ለመነጋገር ዝግጁ ከሆነ እኛ ለመነጋገር ዝግጁ ነን እንዴት ነው የምንነጋገረው የት ነው ከማን ጋር ነው የሚለው የውይይቱ ጊዜ ሲደርስ የሚገለጽ ይሆናል። ጃልሰኝ ነጋሳ ከተመረጡ መገናኛ ብዙሃን ዘጋቢዎች በስልክ ለቀረቡላቸው ጥያቄዎች የት እንደሆኑ ባልተገለጸ ቦታ ሆነው ምላሽ የሰጡበትን የስልክ መግለጫ ያመቻቸው የኢትዮጵያ መከላከያ ሰራዊት አመራሮች ለመገናኛ ብዙሃን አስተያየት አልሰጡም። የአሜሪካ ድምፅ ጃልሰኝ ነጋሳን በገለልተኝነት አግኝቶ የስልክ መግለጫውን ዝርዝሮች ለማረጋገጥ አልቻለም። በስልክ መግለጫ ወቅት አሁን ከመንግስት ጋር የተጀመረው ድርድር ስለመኖሩ የተጠየቁት ጃልሰኝ ተከታዩም ብለዋል። አማት አሪሮ ቦትማ ወሊን ቁለንቲ ጀልቀም እንጂ አሁን ከመንግስት ጋር የጀመርነው ግንኙነት የለም። በጉዳዩ ላይ ከኦሮሞ ነጻነት ሰራዊት አዛዥ ጃልመሮ ወይም ኩምሳ ድሪባና ባልደረቦቻቸው ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሞ ነጻነት ሰራዊት በ2010 ዓ ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ወደ አገር ከተመለሱ ድርጅቶች አንዱ ከሆነው የኦሮሞ ነጻነት ግንባር የወጣና በትጥቅ ትግል የቀጠለ ቡድን ነው። በድርጅቱና በኢትዮጵያ መንግስት መካከል በሚያዚያ ወር 2015 ዓ ም ና በጥቅምት ወር 2016 በታንዛኒያ የተካሄዱት ሁለት ዙር ድርድሮች ያለ ውጤት ተበትነዋል። የሰብአዊ መብት ተቋማት በበኩላቸው ግጭቱ በሰላማዊ መንገድ እንዲፈታ ጥሪ ማቅረባቸውን ቀጥለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከት ረቡዕ መስከረም 15 ቀን አመሻሽ ላይ ባወጣው የሩብ ዓመት ሪፖርቱ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆነው እንደቀጠሉ አመልክተዋል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቀዋል።